የብል አብድ በልቡ አልቦ እግዚአብሔር ሀስሩ ወረኩሱ በመግባር ይሆሙ አልቦ ዘይገብራ ለሰናይት አልቦ ወኢ እህዱ እግዚአብሔር አወፀም ሰማይ ላይ ለእጓ ለመሕያው ከመየራይ እመቦ ጠይብ ዘይሃሶ ለእግዚአብሔር ኩሉ አረየ ወወረ አለው። አልቦ ዜገብራ ለሰናይት አልቦ ወኢአሐዱ ከመ መቃብር ክሱት ጎርኢቶሙ ወጸልሐው በልሳናቲሆሙ ሕምዘ አርዌ ምድር ታይተ ከናፍሪሆሙ መሪር አፉሆሙ ወምሉእ መርገመ በሊህ እገሪሆሙ ለከወደም ሃሳር ወቅጥቃጤ ውስተ ፍኖቶሙ እያምርዋ ለፍኖተ ሰላም ዋልዎ ፍርሃተ እግዚአብሔር ቅድመ አዕይንቲሆሙ ወኢያምሩ ኩሎሙ ገበርታ መጻ እለ ውጥዎሙ ለህዝብ የ ከመ በልአ እክል ወለእግዚአብሔር እሰ ኢጸ ውእወ ወበየ ፈርሁ ወገረሞሙ ዘይኮነ ግሮመ እስመ እግዚአብሔር ስተተልደ ጻድቃን ዋስታፈርከሞ መከነነዳይ እስመ እግዚአብሔር ተስፋ ሆሞ ኦቱ መኑ ይሁ መድኒተ ምጽዮን ለእስራኤል ኣመ ሜጠ እግዚኣብሔር ጼዋህዙ ትፌሳ ያእቆ ወይታሰ እስራኤል